የቤንሻንጉል ጉሙዝ ክልል ምክር ቤት በማቆያ ውስጥ ያሉ የአራት አባላቱን ያለመከሰስ መብት አነሳ። በመተከል ዞን ውስጥ በሲቪሎች ላይ የተፈጸመ ባለ ጥቃት ዛሬ ማለዳ ላይም ድባጤ ወረዳ ዚጊ ቀበሌ ውስጥ ሁለት ሰዎች ተገድለዋል፣ አንድ ሰው ቆስሏል። ይህ በዚህ እንዳለ በጠቅላይ ሚኒስትሩ የተቋቋመው ግብረ ኃይል የመተከል ዞንን ጸጥታ የማስከበር እንቅስቃሴ መጀመሩን የቤንሻንጉል ግሙዝ ክልላዊ መንግስት አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የቤኒሻንጉል ጉሙዝ ክልል ምክር ቤት ዛሬ በአካሄደው አስቸኳይ ጉባኤ ያለመከሰስ መብታቸውን ያነሳባቸው አቶ ሀድጓ አምሳያ፣ አቶ ሽፈራው ጨሌቦ፣ አቶ ግርማ መኒ፣ አቶ አረጋ ባልቤድ የሚባሉ እንደራሴዎች ሲሆኑ አራቱም በቁጥጥር ስር እንደሚገኙ ታውቋል። የአራቱ የክልል ምክር ቤት አባላት ያለመከሰስ መብት እንዲነሳ የጠየቀው ጠቅላይ አቃቢ ሕግ ሲሆን ምክር ቤቱ ጥያቄውን በሙሉ ድምጽ ማጽደቁን አፈ ጉባኤው አቶ ታደለ ተረፈ ዛሬ ለአሜሪካ ድምጽ አረጋግጠዋል። ላይ በቀጥታም ሆነ በተዘዋዋሪ እጃቸው አለበት ተብሎ የተጠረጠሩ አራት የምክር ቤት አባላት ያለመከሰስ መብት ስሚ እንዲነሳ የተደረገው በዛሬው ጉባኤ በቁጥር ስር ሳይሆን በማቆያ የነበሩ ናቸው። ያው በችግር ውስጥ እጃቸው አለበት ተብሎ ለተጠቀሙ መዋቅሩ የተለዩና ለእነሱ ጥበቃ ተብሎ ማቆያ ላይ የቆዩ ናቸው። አንደኛው ግን ያው ስራ ላይ ነበረ። ዛሬ ያልበከሰ የተነሱት የምክር ቤት አባላት የወጡ ናቸው። እነሱ ጋር የምክር ቤት አባል ያልሆኑ አማካሪ የነበሩ የፌዴራልም፣ የክልልም፣ የዞንም፣ የወረዳም ሌሎች አሉ። አሁን በቁጥር ስር የዋሉት በዛሬ ሁለት ደግሞ የመተከል ዞን ዋና አስተዳዳሪ እንደዚሁ በቁጥር ስር የዋሉበት ሁኔታ አለ። እርምጃው እንደሚቀጥልም አፈ ጉባኤው ገልጸዋል። ይቀጥላል የማጥራት ውስጥ መጠናከር ሁኔታ ቀጥሎ ነው ያለው እና እነዚህ ብቻ አይደሉም። አፈ ጉባኤ የታደላክለውም ጥቃቱን ለማስቆም ፈታኝ የሆነውን ነገር ሲናገሩ በጣም ትልቅ ችግር የሆነው ሰላማዊ ሰው የትኛው ነው፣ ሰላማዊ ያልሆነ የትኛው ነው የሚለው ነገር ሁላ አልተለየም፣ በተለይ በጉምዝ ማህበረሰብ ውስጥ። ምክንያቱም የጠጣሙ ሀገር ዝም ብሎ በጅምላ ዜጎችን ጨፈጨፉም፣ አይመጣም የጠጣ አካል ወደ ሰፈሮች፣ ወደ መንደሮች ሲገባ ሁሉም ሴት ወንዱ ሳይቀር ጣን ሳይቀር ጫካ ውስጥ የሚገባበት ሁኔታ ያለው እና ይሄ በመሆኑ ትንሽ ስራውን ከባድ አድርጎታል። ሁለተኛ አካባቢው በጣም ጫካማ ስለሆነ፣ ወበደን ተራራማ ስለሆነ የኦፕሬሽኑ ስራ በጣም ፈታኝ አድርጎታል። ይህ በእንዲህ እንዳለ ዛሬ ማለዳ ድባጤ ወረዳ ዝጊ ቀበሌ ውስጥ የጉሙዝ ታጣቂዎች ሁለት ሲቪሎችን መግደላቸውን እና አንድ ሰው ማቁሰላቸውን ወንድማቸውን በመቅበር ላይ የነበ

ቀብር ቦታ ላይ ወደ መቃብር ቦታ ላይ ያለ ቦታ በከተተም ቦታ በከተሸበነ እንዲዋቱ እየተባለ ነው። እግዚአብሔር ያጽና። የዛሬውን ጥቃት የክልሉ አፈ ጉባኤ አቶ ታደለ ተረፈ አረጋግጠዋል። እኔም እንደዚሁ መረጃ አለኝ። በደድባት ወረዳ ዝግን የምትባል ቀበሌ ላይ ወደ ማሳቸው የሚሄዱ ሶስት ግለሰቦች ውስጥ ሁለቱ ተገለው አንዱ እንደቆሰለ መረጃ ደርሶኛል። በተመሳሳይ ዜና በጠቅላይ ሚኒስትር አብይ አህመድ የተቋቋመውና የመንግስት ከፍተኛ ባለስልጣናትና ወታደራዊ አዛዦች የተካተቱበት ግብረ ኃይል መተከል ዞን ውስጥ ህግን የማስከበር ስራውን ሙሉ በሙሉ መጀመሩን የቤንሻንጉል ጉምዝ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ገልጸዋል። ቀደም ሲልም የተጀመረውን የህግ ማስከበር ስራ ከወትሮ በተለየ ትኩረት ተሰጥቶ ተጠናክሮ የሚቀጥል መሆኑን፣ አክሽዎችን ለህግ የማቅረብ እና እነዚህ የሸፈቱ ኃይሎች ላይ የሚወሰደው እርምጃም ተጠናክሮ የሚቀጥል መሆኑን ነው የተቀመጠው። ጎን ለጎንም የተፈናቀሉትን መልሶ የማቋቋም እንቅስቃሴ እየተከናወነ መሆኑን አቶ መለስ ገልጸዋል። ሰብአዊ እርዳታን ተደራሽ የማድረግ ስራዎች ተጀምረዋል። ምናልባትም ከእጀባ ከመንገድ የሰታ ችግሩ ጋር በተገናኘ አንዳንድ እንቅፋቶች ካልሆኑ በስተቀር ከዚህ በፊትም የሚደረጉ ሰብአዊ ድጋፎች አሉ። ያንን የበለጠ ኮሚቴ በማዋቀር በተለይ ይሄንን ሊያጠናክር በሚችል መልኩ የተለያዩ የፈንድ ማፈላለግ እና መልሶ እነዚህን ለማቋቋም የሚያስችል የተለያዩ ስራዎች የሚሰሩበት ራሱን የቻለ ክልላዊ ኮሚቴ ይደራጅና ወደ ስራ የሚገባበት ሁኔታ ዘላቂ መፍትሄ ተብሎ የተቀመጠው ተፈናቃዮች ጋር በተገናኘ አንደኛ ወደ ነባር ቀያቸው ህዝቡን በማዋየት የኦፕሬሽን ስራዎቹ አካባቢውን ሰላም የማድረግ ስራ ተጠናቆ ሲቀጥል፣ እየተከተለ ደግሞ ህዝቡን በማዋየት እንደ ከዚህ በፊቱ እርቀ ሰላም በማውረድ እርቀ ሰላም በመሰረታዊነት የሚወርዱበትና በዛ መሰረት ህዝቡን እንደ ከዚህ በፊቱ አብሮነትን የሚያጠናቅርበት ወደ ነባር ቀይ ተመልሶ ግድ የተቃጠለባቸውም ካሉ እነሱ መልሶ የሚገነ በቤንሻንጉል ጉምዝ ክልል መተከል ዞን ውስጥ ከመቶ ሺህ በላይ ተፈናቃዮች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።